ሰላም ለአጻብኢ ከአጻባዳ እለት ዘተኬነዋ ወነቀላ አጽመ በንታይ ወታ ለይዋ ኢየሱስ ክርስቶስ አመተለ አልከም ምድረፂዋ ለገነተ ጽግ ዘደ ሱራፊ አጽዋ ቤዛጣን ኵሎሙ ደሚክ አራዋ